የፊደል ገበታ ተዘርግቶ ሃሁ መቁጠር ከተጀመረ መቶ ዓመት ሞላው ይለናል። የራዲዮ መጽሔት ተባባሪ አዘጋጅ ንጉሥ ያክሊሉ ከአዲስ አበባ። ይህ የፊደል መቶኛ ዓመት ባለፈው ሳምንት አዲስ አበባ ውስጥ ሲከበር የዚህ ጀማሪ የነበሩት የሟቹ የቀኝ አዝማች ተስፋ ገብረ ስላሴ ልጆችና ቤተሰቦች በስፍራው ተገኝተው ነበር። ስም ከመቃብር በላይ ይሏል ይኸው ነው በማለት ታዳሚዎች መናገራቸውንም ንጉሴ በዘገባው ገልጿል። የንጉሴ አክሊሉ አጠር ያለ ዘገባ ነው። እውቀት ይስፋ፣ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ይህ ኃይለ ቃል ከተነገረ ባለፈው የካቲት 22 ቀን 2010 ዓ ም አንድ ምዕት ዓመት ተቆጠረ። መቶ የዚህ ታሪክ ባለቤት አበብዙሐን ቀኝ ቀኛ አዝማች ተስፋ ገብረስላሴ ናቸው። ከዛሬ መቶ ዓመት ወዲህ በተስፋ የፊደል ገበታ ፊደል ያልቆጠረ ወንጌል አንብቦ ዳዊት ያልደገመ እና በዛውም ወደ ዘመናዊ ትምህርት ያልተሸጋገረ ማን ነው ብለን ብንጠይቅ አግባብ ነው። ያነበበ ዕውቀትን ጠገበ፣ ድንቁርናን ክዶ ወደ ዕውቀት ተሳበ የጥበብን ገጿን ለማየት ቀረበ፣ የተሰኘው ስንኝ ለኢትዮጵያ ታሪኳ ነው መልኳ በተሰኘው መጽሐፍ ላይ የሰፈረውም እንደው በቀጥታ ቀኛዝማች ተስፋ ገብረ ስላሴን የሚመለከት ይመስላል። ቀኛዝማች ተስፋ መቼም በሀገራችን እንደሚባለው አንዱ ለመጣፍ አንዱ ለወናፍ እንዲሉ ልክ የዛሬ መቶ ዓመት ከዕፅዋት የቀለም ዱቄት አዘጋጅተው ቀምመውና በጥብጠው ከመቃ እንጨት ደግሞ ብዕር ቀርጸው በወረቀት ላይ ፊደል በመጻፍ በካርቶን ላይ እየለጠፉ በማቅረብ ሚሊዮኖችን ከማሐይምነት ነጻ ያወጡ የዕውቀትን ብርሃን የፈነጠቁ ታላቅ ያገር ባለውለታ ናቸው። ይኸው ቀኛዝማ አዝማይ ተስፋ ገብረ ስላሴ ፊደል መቅረጽ የጀመሩበት መቶኛ ዓመት ባለፈው መጋቢት 22 ቀን 2010 ዓ ም በአዲስ አበባው ራስ አምባ ሆቴል ብዙዎች በተገኙበት ተከብሯል። አቶ ጥበበ ተስፋ ገብረስላሴ የቀዳሜ የቅዳሜ ዓመት በዓል የተዘከረው የአንድ መቶኛው የተስፋ ገብረ ስላሴ ዘብሔረ ቡልጋን የፊደል ገበታን የሚገልጽ ነበረ። ከግራ በኩል ከሀስከፈ በቀኝ በኩል አቡጌዳ መሀል ላይ መልእክተ ዮሐንስ ሆኖ ገበታው ላይ የፊደል ገበታው ላይ ከበታችሁ በፊት ደግሞ አሳጣሪ ፊደሎች እንድንለው አሟራ ነቶ የሆኑት ይሄንን እንግዲህ የአንድ መቶኛ አመቱን የተመሰረተበትን ነው። ተስፋ ገብረስላሴ ይሄንን ፊደሉ ታትሞ በማህተም ማለት ነው። በማህተም በእጅስ አይጻፍ፣ በማህተም ታትሞ ፊደሉ በእጅ ተለቅሞ ታትሞ የተመሰራጨ የተጀመረው የካቲት ሀያ ሁለት ሺ ዘጠኝ መቶ አስር አመተ ምህረት ነበረ አሁን እስካለንበት እንግዲህ ሁለት ሺ አስር አንድ መቶ አመት ሞላው ማለት ነው ይኸውም ደግሞ እንደ አጋጣሚ ሆኖ የእናታችን የእሳቸው ባለቤት የወይዘሮ አለሚቱ ንጉሴ አድገህ አንድ መቶ አመታቸው ጥቅምት ላይ ስለተከበረ ይሄንን አያይዘን ሁለቱን ያው በሁለት ሺ አስር ነው ሁለቱም ራሳምባ ሆቴል በሚገኘው ቀበና በቅድስት ስላሴ ቤተ ክርስቲያን ቀሳውስቶች፣ መዘምራኖች እንዲሁም ሌሎች የበገና ደርዳሪዎችና ዜማዎች ተከብሮ ውሏል። አቶ ተስፋ ገብረስላሴ ብዙ መጽሐፍት ነው ያተሙት። በቁጥር ይሄን ያህል ብሎ ማለት ይቻላል። በጠቅላላ የምንለው ከሶስት መቶ በላይ ነው። ነገር ግን ከዚህ ቀደም የታተመው ወደ አምስት መቶ በላይ ነው። አንዳንዱ ደግሞ ተፈላጊነት ሳይኖረውና ገበያ ላይ ለመዋል ያልቻለው አሉ። ለምሳሌ እኛ ጋር በጣም ተፈላጊ ያለው እንደ ተአምረ ኢየሱስ እንደ ተአምረ ማርያም፣ መጽሐፈ ቅዳሴ፣ እነ መጽሐፈ ግሳዊ እነዚህ የመሳሰሉ ትልልቆቹ አሉ። እኛ ጋር ድርሳነ ሚካኤል እነሱ እነሱ አሉ። መልካም መልኮች በሙሉ አሉ። በሙሉ አሉ። በሙሉ ድርሰቶቹ ላይ አታ ሚው ተስፋ ገብረስላሴ ይላል እንጂ የደራሲያን ስም አይጠቀስም እዛ ላይ እውነት ነው። እኔም ብዙ ጊዜ ማየው ላይ ብዙ ጊዜ ላይ እኔም ብዙ ጊዜ እየጠየቅኩት ነው፣ ግን እዛ ላይ የሚያስረዳኝ እንግዲህ ለወደፊቱ ልክ ነው። አመሰግናለሁ አቶ ጥበበ ተስፋ ገብረስላሴ። እናት ኢትዮጵያ ይህን ስነ ምግባር አይታ ተመልክታ ወደ ፈጣሪዋ እጆቿን ዘርግታ ምስጋና ቀረበች ለፈጣሪ ጌታ ይልቁንም አለች በታላቅ ደስታ ወገኖቼ ግቡ በእውቀት ከእውቀት አዳራሽ ባለ ሦስት ዋልታ ተስፋ ያዘጋጀው በመልካም ሁኔታ ምግቡ ተሰናድቷል በተርታ በተርታ በመላ ኢትዮጵያ በፊደል ገበታ ሁላችን እንመስክር በአደባባይ ቁመን የተስፋን አእምሮ ብሩህ ውጤት አይተን ተስፋ ገብረስላሴ ዘብሔረ ቡልጋ ባለውለታ ነው የማይዘነጋ የፊደላት ሆሄ ምን እንዳለው ዋጋ ታሪኩ ይዘከር በጠባ በነጋ። በበዓሉ ላይ ከተሰራጨ አነስ ያለ መጽሔት ያገኘሁት ግጥም ነው። የተስፋ ገብረስላሴ ማተሚያ ቤት አራት ኪሎ አካባቢ የሚገኘው ማለት ነው። ከዚህ ቀደም ይፈርሳል ተብሎ ብዙ ክርክር ተነስቶበት እንደነበር እናስታውሳለን። በኋላ እንግዲህ ያው ለጊዜው ታሪኩ እንዳይጠፋ ያህል በመዘክርነት እንዲቆይ በመንግስት በኩል ተፈቅዶ ቦታው ላይ ነው ያሉት። ባለቤቶቹ እንግዲህ እነሱ የሚበቃውን ያህል አግኝተዋል አላገኙም? አካባቢው ለዚህ ሁኔታ አመቺ ሆኗል ወይስ ደግሞ በሌሎች ቤቶች እየተከበበ ጉዳት እየደረሰበት ነው? ይህን ወደፊት ተመልሰን የምናየው ይሆናል። ለሁሉም ግን የአቶ ተስፋ ገብረ ስላሴ ስም ከመቃብር በላይ እንዲውል ልጆቻቸው ብቻ ሳይሆኑ እኛም ደቀ መዛሙርቶቻቸው ልንታገል ይገባል እላለሁ። አመሰግናለሁ።